የምንመለከተው የማርቆስ ወንጌል ምዕራፍ 3 ላይ ከቁጥር አንድ እስከ ስድስት ያለውን ነው። ርዕስ ሰጥቼዋለሁ የሰለለው እጅ ተፈወሰ የሚል እና እንደገና ባነበው ክፍሉን ጥሩ ነው። ተመልከቱ ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ አገልግሎቱን እያከናወነ ነው። የሰንበት ቀን ነው። አንድ የሰንበት ቀን ወደ ምኩራብ ገብቶ ጌታ ኢየሱስ በጣም ብዙ ሰዎች ተሰብስበው ፈሪሳውያንም አሉ ሁኔታው እንደዛ አይነት ሁኔታ ነው። ላንብብላችሁ። ደግሞም ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበረ። ሊከሱትም በሰንበት ይፈውሰው እንደሆነ ይጠባበቁት ነበር። እጁ የሰለለችውንም ሰው ተነስተ ወደ መካከል ና አለው። በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ ብሎ ጌታ ኢየሱስ ጠየቀ። ነፍስ ማዳን ማዳንን ወይስ መግደል ብሎ ጠየቃቸው። እና እነሱም ዝም አሉ። ስለ ልባቸውም ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው። ይሄ የጌታ ኢየሱስ ክርስቶስ ቅዱስ ቁጣ ነው። ዙሪያውንም እየተመለከተ በቁጣ አያቸው። ሰውየውንም እጅህን ዘርጋ አለው። ዘረጋትም፣ እጁም ዳነች። ፈሪሳውያንም ወጥተው ወዲያው እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ተማከሩበት። ማቴዎስ ወንጌል ምዕራፍ 12 ላይ ይሄ እንዳለ ተጽፏል። እጅህን ዘርጋ ሲለው እጁን ሲዘረጋ ቀኝ እጁ እንደሆነ ነው የሚታሰበው። ወዲያው እንደ ሌላኛይቱ እጅ ሆነች ብሎ ይናገራል። እና ይሄ የጌታ ኢየሱስ ክርስቶስ አስደናቂ ፈውስ የተከናወነበት ስፍራና እውነተኛ ታሪክ ነው ወንጌል ላይ ተመዝግቦ የምናገኘው። እና አሁን ጌታ ኢየሱስ በፈሪሳውያን አገልግሎቱን እያገለገለ በእሱና በፈሪሳውያን መካከል ትልቅ ግጭት አይነት ነገር እየሰፈነ እየሰፈነ እንዳለ ትመለከታላችሁ። ምዕራፍ አንድ ምዕራፍ ሁለት ላይ ባለፈው ሳምንት ስለ ሰንበት ተመልክቶ ተናግር ያለው ደቀ መዛሙርቱና ጌታ ኢየሱስ ሲያልፉ በእርሻ መካከል በግልጽ ነው። እዛ ጋ ፈሪሳውያን መጥተው እንዴት በሰንበት ቀን ይሄ ሊደረግ ይችላል ብለው እንደተናገሩት ያላቸው። አሁን ደግሞ በሌላኛው ሰንበት ነው። ጌታ ኢየሱስ ምኩራብ ውስጥ ነው። ምኩራብ በገባ ጊዜ እንደዚህ ነበር የሚደረ በማንኛው ምኩራብ ሲገባ ምኩራብ እንደገባ የምኩራቡ አለቆች መጽሐፍ ይሰጡታል፣ ያነባል። ልክ አሁን እኛ እንደምናደርገው እሱ ሁል ጊዜ ዝግጁ ነው፣ ይሰብካል ጌታ ኢየሱስ ክርስቶስ። እና ስብከት ብቻ አይደለም እሱ ሙሉ መለኮታዊ ስልጣን ስላለው ፈውስም ይደረጋል እሱ ባለበት ቦታ እና ብዙ በሽተኞችም ይሰበሰባሉ። እና አሁን እንደዚህ አይነት ሁኔታ ነው ያለው እና ፈሪሳውያኑ በሰንበት ሰው እንዲፈወስ አይፈልጉ ስለዚህ ጌታ ኢየሱስ ክርስቶስ እዛ ጉባኤ ውስጥ አለ። ምንድነው ሊያደርግ የሚችለው ነገር? ምንድነው የሚያደርገው ነገር? እዚህ መግቢያ ላይ ምን ብያለሁ? በዚያን ዕለት በምኩራብ ውስጥ ከፍተኛ ውጥረት ነበረ። ምክንያቱም ፈሪሳውያኑ ምንድን ነው የሚያደርገው ሊከሱት እየተጠባበቁ ነበር እና ምእመኑ ደግሞ ብዙ ሰው ከጌታ ከኢየሱስ ክርስቶስ ቃልም ለመማር ደግሞ ድንቅና ተአምር በሕይወታቸው እንዲሆን ይጠብቁ ነበር። እንግዲህ ሁለት አይነት ነገሮች አሉ። ጌታ ኢየሱስ የእግዚአብሔር መልእክተኛ ነው፣ ራሱ እግዚአብሔር ነው፣ መፍትሄ ሰጪ ነው። ፈሪሳውያኑ አሉ ምንም መፍትሄ መስጠት አይችሉም፣ ለሰው ጥያቄ፣ ለሰው ችግር፣ ሃይማኖተኝነትን ብቻ ነው የሚያንጸባርቁት። እና ይሄ ከፍተኛ ውጥረት የነበረበት ሁኔታ ነው እና ውጥረቱ እዚህ ጋር እንዳሰፈርኩት በሰዎች ክፋትና በእግዚአብሔር ደግነት፣ በሰዎች ግብዝነትና በእግዚአብሔር እውነተኛነት መካከል ያለው ውጥረት ነው። አሁንም ይሄ ውጥረት እንዳለ ነው የሚቀጥለው። የሰው ልጅ ታሪክ በዚህ ምድር ላይ እስከሚቀጥልበት ጊዜ ድረስ ይሄ ውጥረት አሁንም አሁንም አሁንም አለ። ኢቭን በቤተ ክርስቲያን ውስጥ የእውነት አገልግሎትና የውሸት አገልግሎት ውጥረቶች አሉ። ይገርማችኋል። እንደዚህ አይነት ሁኔታ ያን ጊዜም ነበረ። ውጥረቱ እዚህ ጋር ቀጥየበታለው በሰንበት ትክክለኛ ትርጉምና ሰንበትን በተመለከተ ባለ የተሳሳተ አመለካከት ዙሪያ የነበረም ውጥረት ነበረ። እንግዲህ ይሄ ታሪክ አሁን እዚ ጋር የምንመለከተው ታሪክ በተለይ የሰው ልጅ ጥልቅ መንፈሳዊ እና ሰዋዊ ፍላጎት በምን አይነት መንገድ ነው መፍትሄ ሊያገኝ የሚችለው የሚለውን ነገር አሳይቶን ጌታ ኢየሱስ ክርስቶስ በሙሉ ስልጣኑ እና በሙሉ ኃይሉ የሰዎችን መሰረታዊና ጥልቅ ችግር መሰረታዊ ፍላጎት መመለስ የሚችል መሆኑንም ያሳየናል። እግዚአብሔር ይመስገን እና አሁን እንግዲህ አንዱ ለሶስት ብዬ ነጥቦችን ስደረድር በመጀመሪያ ላሳያችሁ የምፈልገው እጁ የሰለለው የሰለለውን ሰው ሁኔታ ነው። እንደምታዩት ምኩራብ ውስጥ ጌታ ኢየሱስ ክርስቶስ አለ። ምኩራብ ውስጥ ገብቷል። ይሄ ማርቆስ በጣም በጣም ዝርዝር የሆኑ ነገሮችን ጭቅ ባለ መንገድ ነው እያስቀመጠ ያለው እና ምኩራብ ገብቶ ዝም ብሎ እንዳልተቀመጠ ነው ልንገምት የምንችለው እና ጌታ ኢየሱስ አስተምሯል። እዛ ምኩራብ ውስጥ ሌላ ጊዜ እንደሚደረገው ግን በመካከል አንድ ችግር ያለበት ሰው አለ። ይሄ ሰው በግልጽ ተጠቅሷል። በጣም ብዙ ሰዎች እንዳሉ ነው፣ ግን ይሄ ሰው ብቻ ጎልቶ እንዲታይ የእግዚአብሔር ፈቃድ ሆኖ ነው እዚህ ቦታ የምናየው እና እጁ የሰለለች አንድ ሰው ነበረ። እና ይሄ ሰው የታወቀ ነው በዛ ምኩራብ ውስጥ እና ፈሪሳውያን ያውቃሉ እሱ እንዳለ። እና ጌታ ኢየሱስ ደግሞ እንዲህ አይነት ሰው፣ በችግር ውስጥ ያለ ሰው እያለ ዝም ብሎ እንደማሄድ ያው ፈሪሳውያን ያውቃሉ ስለዚህ እስኪ በዛሬ ሰንበት ነው አንድ ነገር ያደርግ የሆነው ለዚህ ለሰውዬ ብለው እየተጠባበቁት ነው ያሉት። ምክንያቱ ምንድን ነው? እየተጠባበቁበት የነበረው ምክንያት ሊከሱት፣ በሰንበት ይፈውሰው እንደሆነ ይጠባበቁት ነበር ይላል ቁጥር ሁለት ቁጥር ስድስት ደግሞ ብትወጡ ብትመጡ፣ ጌታ ኢየሱስ ሰውየውን ከፈወሰ በኋላ ፈሪሳውያንም ወጥተው ወዲያው እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ተማከሩበት። እነዚህ ፈሪሳውያን እጁ ወደ ሰለለው ሰውዬ ሀሳብ እመጣለኝ። እነዚህ ፈሪሳውያን በጣም የሚያስደንቅ ጸረ እግዚአብሔር፣ ጸረ ጌታ ኢየሱስ የሆነ አቋም እንደነበራቸው ታያላችሁ። የሃይማኖት ሰዎች ናቸው፣ ግን ጌታ ኢየሱስ ክርስቶስንና የእግዚአብሔርን እውነት መገለጡን የማይፈልጉ ሰዎች ናቸው። ከተለያዩ ሁኔታዎች አንደኛ የእግዚአብሔርን እውነት በተሳሳተ መንገድ ነው የተረዱት። ጽድቅ የሚገኝበትን መንገድ መጽሐፍ ቅዱስን እያነበቡ ልክ እንደ መጽሐፍ ቅዱስ ሳይሆን እንደ ራሳቸው ሀሳብ ነው እያሰቡ የነበረው እና ጌታ ኢየሱስ ደግሞ እየተናገራለው እነሱ ከሚያስቡትና ከሚገምቱት ውጭ ነው። እና በጠላትነት ነው የቆሙት የነበረው። እና እኔ አሁን እዚህ በዚህ ምድር ላይ በኢትዮጵያም በተለያየ ዓለምም ያለ አይነት አመለካከት ነበራቸው ሃይማኖትን በተመለከተ። እና ሃይማኖቱን ከመንግስት የፖለቲካ ሲስተም ጋር ለማዋሃድ ጥረት ያደርጉ እንደነበረ ታያላችሁ። ለዚህ ነው ቁጥር ስድስት ላይ ከሄሮድስ ወገን ጋር ወጥተው እንዴት አድርገው እንደሚያጠፉ ተማከሩበት። እና ቀጥታ ወደ ፖለቲካ እንቅስቃሴ ቀይረውት ነበር፣ የጌታ ኢየሱስ ክርስቶስን እንቅስቃሴ እና እንደምን አድርገው ለማቅረብ ፈልገው ነበር። ይሄ በውሸት ነው ሄሮድስን እና የሄሮድስን መንግስት፣ የሄሮድስን አገዛዝ በቀጥታ የሚቃወም ሰው ነው ወደሚል አመለካከት ሁሉ መጥተው እንደነበረ ልታዩ ትችላላችሁ። ግን ስለዚህ ስለ እጁ ስለሰለለው ሰውዬ ጥቂት ልንገራችሁ። እጅ መስለል ምንድን ነው እና ምንድን ነበሩ ችግሮቹ የሚለውን ጥያቄ ስትመለከቱ በዚህ በአዲሱም ዓለም አሁን በሳይንሳዊው ዓለም ምን እንደሆነ እጅ መስለል ለማየት ሞክር ያለሁኝ፣ የአንድ ሰው የሰውነቱ አካል ማለት የእጁ ወይም የእግሩ ወይም ማንኛውም የሰውነቱ አካል ጡንቻዎች፣ እነዚህ መስል የምንላቸው ሲኮማተሩ እና ሲለሰልሱ፣ ሲሟሽሹ ጥንካሬያቸውንና ኃይላቸው ምን ያደርጋሉ? ያጣሉ እና እጁ የሰለለበት ሰው ይሄ የእጁ ጡንቻ በሙሉ ኃይሉን ስላጠ ስላጣ ስለሟሸሸ የእጁ ላይ ያለው ነርቭ ደግሞም የደም ስሮች በሙሉ እንደሚገባ መስረት ስላልቻሉ ይሄ ሰውዬ እጁን ማንቀሳቀስ ኃይል የለውም። እኛ ለንደን በነበርንበት ጊዜ አንዲት ልጅ ፊቢ የምትባል የአንድ በጣም ሀብታም ወላጆች ልጅ ነበረች፣ እና ከልጅነቷ ጀምሮ ነው የማውቃት። እና ማንም ሰው ሁለት ወንድማማቾች ናቸው። አንደኛው ዶክተር ነው በጣም የታወቀ ዶክተር ነው። እና ይሄኛው ወንድምየው ደግሞ በጣም የታወቀ የፋይናንስ ሰው ነው። እና ሁለቱም በጣም ሀብታሞች ናቸው። እና ይቺ ፊቢ ሁልጊዜ ከልጅነቷ ጀምሮ አንድ አይኗ እንዲህ ክልስ ያለ ነው ማለት ምን ማለት ነው? ይሄ የላይኛው የአይኗን ሽፋን መግለጥ አትችልም። እና ማንም ሰው አላወቀም። ዶክተር አጎት አላት፣ በጣም የታወቀ ዶክተር እና በጣም የሀብታም ቤተሰብ ልጅ ናት እና አንድ ጊዜ ጉዞ እያደረጉ ያሉ ሽርሽር ይወዳሉ እና ይሄ ዶክተሩ እንዳውም ይዟት በእጁ እንደነሱ እንደ ሌሎቹ እንድትራመድ ማድረግ ሲሞክር ነበር። ግን ልጅቷ በጣም ያልታወቀ በሽታ ነበረባት ውስጧ። እኛ ሴሎቻችን ውስጥ ማይቶኮንድሪያ የሚባል ነገር አለ ሴል ውስጥ ሴል ውስጥ ያለ ማይቶኮንድሪያ ለሰውነታችን ለሴልም ለሰውነታችንም የኃይል ምንጭ ነው ነው ተብሎ የሚታወቀው እና ማይቶኮንድሪያዋ ተበላሽቷል፣ አይሰራም። ስለዚህ ኃይል የላትም እና እንደ ማንኛውም ልጅ ወጥታ አስር ደቂቃ መጫወት አትችልም፣ መሮጥ አትችልም። ልክ እንዲህ ይሄኛው ልክ እንደዛ አይነት በሽታ ሆኖ ጡንቻውን ምን ያደረገ ነው በሙሉ ይህንን አጥንቱን ማጠፍና መዘርጋት እንዳይችል ያደረገ በሽታ ነው የዚህ ሰውዬ በሽታ እና የእጅ መስለል፣ የጡንቻ መኮማተር አፋጥኖ የታመመው ሰው አጠቃላይ ቁመናውን ዲስቶርትም የማድረግ እንትና አለው። ያው እንደምታዩት ሽባ ከሆነ እንደዚህኛው እጅ ስለማይንቀሳቀስ ከውጪ ማንም ሰው ሊለየው የሚችል አይነት ውጫዊ እይታው ላይ ሁሉ ቅርጽ ማጣትን ያስከተለ በሽታ ነበረ። ነገሩ እንደዚህ ሆኖ እያለ ሁለተኛው ነጥቤ እዚህ ጋር የምናገረው ስለዚህ ሰውዬ እጅ እጅ ምንድን ነው በመንፈሳዊ ዓለም ምሳሌነቱ በምድራዊውም ዓለም የሚለውን ጥያቄ መጠየቅ እንችላለን። እጅ በአጠቃላይ ምን ተብሎ ነው የሚታወቀው? የሰው ተግባራዊ ተፈጥሮ ምሳሌ ነው። አሁን እጃችን ከሌለ እኛ ምንም ማድረግ አንችልም። መካኒክ ያለ እጅ መስራት አይችልም። ገበሬ ያለ እጅ ማምረት አይችልም። ሙዚቀኛ እዚያውን እህታችን ስትጫወት ነበር። አንድ እጇ ቢሰል በሁለት እጇ መጫወት አትችልም ነበረ። እና ተማሪ ለመማር ግንበኛው ግንብ ለመስራት፣ ሰዓሊው ስዕል ለመሳል፣ ማንኛውም አይነት የሰው ተግባር እንቅስቃሴ በሙሉ እጅን ነው የሚጠቀመው እና እጅ የአጠቃላይ የተግባራዊ የተፈጥሮ አካላችን ምሳሌ ነው። የተግባር የማምረት የመስራት ሕይወትን የማንቀሳቀስ ምሳሌ ሆኖ ነው የሚታወቀው እና በተለይ ደግሞ እዚ ጋ ሌላ ነጥብ አስቀምጫለሁ ቀኝ እጅ ደግሞ የሰው ንቁና ጉልበተኛ ክፍሉን የሚያሳይ ነው። መጽሐፍ ቅዱስ ላይ እግዚአብሔር ስለ ቀኝ እጅ ብዙ ጊዜ ተናግሮ ያውቃል። ቀኝ እጅ ማለት ኃይልን፣ ስልጣንን ሁሉ የሚያሳይ ነገር ነው። ጉልበትን፣ የምርት ስልጣንን፣ የስልጣኔ ምክንያትን፣ የኃይል ምክንያትን ሁሉ የሚያሳይ ነገር ነው። እንግዲህ የአንድ ሰው እጅ ሲሰል ተመልከቱ። በቀጥታ የሚያያዘውና የተያዘው ከዚህ ምርታዊ ኃይል ደግሞም ጉልበት፣ ብርታት ማጣትና መነሳት ጋራ ማለት የተነሳ ወይም ደግሞ የሌለው ሰው መሆኑን የሚያሳይ ነው። ስለዚህ መጽሐፍ ቅዱስ ላይ አንድ ሰው እጁ ከሰለለ አሁን እዚህ ጋር እንደምናየው ምርታማ ያልሆነ ሰው ነው። ተግባራዊ ያልሆነ ሰው ነው። ራሱን መርዳት የማይችል ሰው ነው እና በቀጥታ ምሳሌነቱ በዚህ በጌታ በኢየሱስ ክርስቶስ ተአምር ላይ የኃጢአት ምሳሌነት ያለው ነው። እጁ የሰለለ ሰው ስራ መስራት እንደማይችል ኃጢአተኛ ሰው በትክክለኛና ጤናማ የሆነ ሰው መኖር የሚገባውን ኑሮ የማይኖር ሰው አይነት ምሳሌ ነው ማለት ነው። ስለዚህ ኃጢአተኛው ሰው ከእግዚአብሔር ጋር ግንኙነት አይኖረውም። ኃጢአተኛው ሰው መሰረታዊ የሆኑ መንፈሳዊ ነገሮችን ማከናወን አይችልም። ወደ እግዚአብሔር መጸለይ አይችልም። እግዚአብሔርም ማገልገል አይችልም። ስለዚህ የዚህ ሁሉ ምሳሌ እንደሆነ መጽሐፍ ቅዱስ ላይ እንድንረዳና እንድናስተውል እግዚአብሔር አምላካችን ይፈልጋል። ኃጢአተኛ ሰው እጁ እንደታሰረ ሰው ነው። እግዚአብሔርን ማገልገል አይችልም። እግዚአብሔርን ማምለክ አይችልም እንደሚገባ እና ከእግዚአብሔር ጋር ቀጥተኛ ግንኙነት የለውም እና መንፈሳዊ ሽባ፣ መንፈሳዊ ሕይወቱ የተቆረጠ ምንም ነገር ማድረግ ያልቻለ አይነት ሰው ምሳሌ ነው ማለት ነው እና ይሄ ሰውዬ አሁን ይህንን እጁ ሽባ የሆነውን ሰውዬ እየተናገርኩበት ያለው በዚህ ከእጅ ሽባነቱ የተነሳ በውስጡ ልዩ ልዩ ጥያቄዎች ተመላልሰው እንደነበረ መቼም ሁላችንም መገመት እንችላለን። ምኩራብ ይመጣል፣ ከሰንበት ወደ ሰንበት ማንም ሰው ያየዋል። ምኩራብ ውስጥ ሲመጣ እነዚህ ፈሪሳውያን፣ ጸሐፍቱ የሃይማኖት ዶክተሮች ናቸው፣ እያዩት ነው መፍትሄ ሰጥተውት አቁም ደግሞ አይችሉም መፍትሄ መስጠት ጌታ ኢየሱስ ክርስቶስና እግዚአብሔር ብቻ ነው፣ ለሰዎች መሰረታዊ ጥልቅ እንደዚህ አይነት ችግር መልስና መፍትሄ መስጠት የሚችለው። ስለዚህ ይሄ ሰው ተስፋ ቢስ እንደነበረ ታያላችሁ። በየሳምንቱ ይመጣል፣ ያው እንደዛው እንዳለ ነው የሚመለሰው። ይመጣል እንዳለ ይመለሳል፣ ይመጣል እንዳለ ነው የሚመለሰው። ራሱንም ደግሞ መርዳት አይችልም። አሁን በዛን ዘመን ቴክኖሎጂው በጣም አልረቀቀም፣ የሕክምናው ቴክኖሎጂ ምክንያቱን ራሱ ሰዎች መረዳት አይችሉም። አሁን ቅድም እንዳልኩት ያቺ ልጅ የማይቶኮንድሪያ ችግር እንደሆነ ታወቀ። ሐኪም ሊረዳት በፍጹም አልቻለም። አይታወቅም። ራሱ ምን እንዳስነሳው አይታወቅም። ምን መፍትሄ እንዳለውም አይታወቅም። እንግዲህ ምናልባት ወደፊት ሕክምና ለማጥናት የሚፈልጉ ሰዎች በጣም ሰፊ የሪሰርች እድል እንዳለ ታያላችሁ እና በዛ በሴል ደረጃ የዚህ ሰውዬ ችግር ማንም ሰው አያውቀውም። ራሱም አያውቀውም። መፍትሄም የለም። አሁን እኔ ትንሽ ጥናት አድርጋለው ሰሞኑን ብዬ ነበረ ቅድም እና የእጅ መስለልን ይሄ በሽታ ልዩ ስም አለው። የሌላም የአካል ጡንቻን ቴክኖሎጂው ማዳን አልቻለም። አሁንም ቢኖር እግዚአብሔር ብቻ ነው እንደዚህ አይነት ነገሮችን ጣልቃ ገብቶ ማዳን የሚችል እና ወደፊት ሊያድኑት ይችሉ ይሆናል። ግን በዛ ሰውዬ ደረጃ ስትመለከቱት፣ ይሄ ሰውዬ ምንም ተስፋ የሌለው ሰው ነው እና ከጥሩ ሰራተኛነት ወደ ምንነት ሄዷል። ስራ መስራት የማይችል ሰው፣ ራሱን መርዳት የማይችል ሰው፣ ራሱን ማሸነፍ የማይችል ሰው፣ በሌሎች ላይ ጥገኛ ሆኖ መኖር ብቻ ያለበት ሰው ሆኗል እና ኃጢአት ደግሞ ልክ እንደዚህ ነው የሚያደርገው። ኃጢአት ራሳችንን እንድንረዳ አያደርግም፣ ወደ እግዚአብሔር ራሱ እንድንዘረጋ አያስችለንም እና መንፈሳዊ ሽባዎች መንፈሳዊ ምንም ነገር የማናደርግ ማድረግ የማንችል ሰዎች አድርጎ ነው የሚያስቀምጠን። ይህንን እውነት ካየን በኋላ ጌታ ኢየሱስ ክርስቶስ ለዚህ ለሰውዬ ያደረገውን ነገር ማየት በጣም አስፈላጊ ነው። ልክ በዛ ጉባኤ ውስጥ ይሄ ሰው ያለ እንግዲህ የኃጢአተኛ ምሳሌ ነው። ይሄ እጅ መስለል ብያችኋለሁ። አሁን ሰዎች በሙሉ ቴንሽኑ አለ፣ ውጥረቱ አለ፣ ፈሪሳውያን ምን ሊያደርግ ነው ይሄ ይሄ ኢየሱስ ምን ሊያደርግ ነው እያሉ እየተጠባበቁ ባለበት ሰዓት ጌታ ኢየሱስ እጁ የሰለለችውን ሰው ተነስተህ ወደ መካከል ና አለው፤ ይላል ጌታ ኢየሱስ ክርስቶስ ሰውየውን ጠራው። እኔ በጣም ይገርመኛል ጌታ ኢየሱስ ክርስቶስ ተአምር የሰራባቸውን በሙሉ ቦታዎችና ሁኔታዎች ለቅማችሁ ብታጠኑ የተሰራው ስራ እና እንዴት እንደተሰራ ጌታ ኢየሱስ ክርስቶስ ተአምራቱን ሲያደርግ የነበረበትን ሁኔታ ስትመለከቱ ትደነቃላችሁ። አሁን ይህንን እጁ የሰለለውን ሰውዬ ፈሪሳውያን ምን ብለው ነው ሊያዩት የሚችሉት? ምን አይነት ግምትና አስተያየት ነው የሚሰጡት ብላችሁ ብታስቡ ልክ የነሱ ስነ መለኮት ወይም ደግሞ የቴዎሎጂ አመለካከታቸው ጋ ነው መምጣት ያለባቸው። አንድ ሰው እንደዚህ አይነት ችግር ውስጥ ካለ ፈሪሳውያን የሚሉት ይሄ ሰው ኃጢአተኛ መሆን አለበት። ይሄ ሰው እናትና አባቱ ወይም እሱ የሆነ እርኩሰት ውስጥ ወድቀዋል፣ ስለዚህ የእግዚአብሔር ቁጣ አለበት ነው የሚሉት። በእርግጥ እኛ ሁላችንም በኃጢአት ምክንያት የእግዚአብሔር ቁጣ አለብን፣ ምንም ጥርጥር የለም። ግን እንደዚህ አይነቱን ሁኔታ ለመኮነንና ሰውየውን ለመርገም ሰውየውን ለብቻው እንዲገለል ለማድረግ ነው የሚጠቀሙበት ፈሪሳውያን ጌታ ኢየሱስ ግን ለመጥራት ነው የመጣው፣ እንደዚህ አይነቱን ሰው። ስለዚህ በጉባኤ ውስጥ እንዳለ ስለሱ እሱ ኢንፎርሜሽን እየሰማ አይመስለኝም፣ ግን ያውቃል ጌታ ኢየሱስ። እና እጁ የሰለለውን ሰውዬ ና ወደዚህ ብሎ ጠራው። እና ጌታ ኢየሱስ ክርስቶስ ችግረኛውን ወደ ራሱ የሚጠራ አምላክ ነው። ምስቅልቅል አይነት ሁኔታ ውስጥ ያሉ ሰዎችን ሰዎች የፈረዱባቸውን ሰዎች፣ የናቋቸውን ሰዎች፣ የጠሏቸውን ሰዎች፣ የተረገሙ ናቸው ያሏቸውን ሰዎች የሚጠራ ነው ጌታ ኢየሱስ። አሁን ጌታ ኢየሱስ ክርስቶስንና ፈሪሳውያንን ስታወዳድሩ የሰማይና የምድር ያህል ልዩነት አላቸው። እነሱ እንደተኮነነ፣ እንደታመመ፣ እንደተቸገረ እንዲቆይ ነው የሚፈልጉት። ጌታ ኢየሱስ ግን ነፃነት መስጠት ነው የሚፈልገው፣ ማዳን ነው የሚፈልገው። ስለዚህ ስሙን ለመጥራት የሚጸየፉትን ሰው ጌታ ኢየሱስ ጠርቶ ወደ መካከል አምጥቶ ሲያቆመው ታያላችሁ። በሁለተኛ ነጥብ እዚህ ጋ ያስቀመጥኩት ጌታ ኢየሱስ የጠራውን ሰው በራሱ ኃይል ያድነዋል። ፈሪሳውያን ማንንም ሰው በራሳቸው ኃይል አድነው አያውቁም። ጌታ ኢየሱስ ግን ያድናል። ወደ ሌላ ሂድ አይልም። እከሌ ጋር መፍትሄ ሊሆንልህ፣ እከሌ ነው መፍትሄ፣ ወይም ነቢይ እከሌ፣ ፈዋሽ እከሌ ጋር መሄድ አለብህ አይልም። ጌታ ኢየሱስ ጌታ ኢየሱስ ባለበት ጉባኤ ሰዎች ነፃነትን ያገኛሉ። እከሌና እከሌ ስላሉ አይደለም። ጌታ ኢየሱስ ካለ ራሱ በኃይሉ ማዳን ይችላል። ምክንያቱም እሱ ባለስልጣን ነው። የችግር ሁሉ መፍትሄና መድኃኒት ነው። ጌታ ኢየሱስ ለዚህ ነው ባለፈው ምዕራፍ ሁለት ላይ ስንመለከት ማቴዎስ ቤት ውስጥ ድግስ በተደገሰበት ጊዜ ፈሪሳውያን ከኃጢአተኞች ጋር ይበላል ብለው ባሉበት ጊዜ ምንድን ያለው እኔ ኃጢአተኞችን ላድን ነው የመጣሁት። በሽተኞች እንጂ ባለ ጤናዎች ባለ መድኃኒት አያስፈልጋቸውም። እኔ ባለ መድኃኒት ነኝ፣ እንዳውም ራሴ መድኃኒት ነኝ። ለዚህ ነው የመጣሁት ለማዳን ልተች ልፈርድ ወይም ደግሞ ሰዎች ልነቅፍ ላገል አይደለም የመጣሁት። ሰዎች ሊራራላቸው ይገባል። የኔን ፍቅር የኔን ማዳን ሊቀምሱ ይገባል የሚል አመለካከት ነው ያለው። ደግሞም ለዚህ ነው የመጣው ጌታ ኢየሱስ። እና ጌታ ኢየሱስ የመጣው ችግረኛውን ለመፈለግ ችግረኛውን ለማዳን እና ደግሞ ይህንን ለማድረግ ራሱን ለመስጠት ነው የመጣው። አሁን አዲስ ኪዳንም በሙሉ ብትመለከቱ እዚህ መልእክቶች ውስጥ ብትመጡ የመልእክት ጸሐፊዎች እነ ጳውሎስ እነ ጴጥሮስ በጻፏቸው መልእክቶች ውስጥ ወዶውን ራሱን ስለ ኃጢአታችን ምን አደረገ ሰጠ ነው ያሉት። ከዚህ ክፉ ከሆነው ዓለም ያድነን ዘንድ ራሱን ስለ እያንዳንዳችን ወዶን አፍቅሮን ጌታ ኢየሱስ ክርስቶስ ሰጠን። ሰው የናቀውን የሚወድ ሰው የጠላውን የሚያፈቅር ሰው ክፉ የተመኘበትን መልካም አድርጎ የሚያቆም ጌታ ኢየሱስ ክርስቶስ ብቻ ነው። እግዚአብሔር ይመስገን። ጌታ ኢየሱስ እንግዲህ በዚህ ጉባኤ ውስጥ ተአምራቱን ገልጧል። በእርግጥ ጌታ ኢየሱስ በዚህ ሰው ላይ የሰራው ተአምር ከዚህ በፊት ሆኖ አያውቅም። ከዚህ በፊት ሆኖ የማያውቅ መለኮት ብቻ አምላክ ብቻ የሚሰራው ተአምር ሆኖ ነው በዛ ጉባኤ ውስጥ የተገለጠው እና ብዙዎች ተደንቀዋል። በእርግጥ ጠላቶቹ በጠላትነት ሲቀጥሉ ነው የምንመለከተው። ይህንን ካየይም በኋላ ጌታ ኢየሱስ ክርስቶስ አሁን ለሰውየው ሰውየውን ሲጠራ ሰውየው ያደረገውና ከሰውየው ድርጊት የምንማረውን ነገር መናገር እፈልጋለሁኝ። አሁን ተመልከቱ። እዚሁ ቴክስቱ ላይ ነው ያለሁትና ቴክስቱን ላንብበው። ደግሞም ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበረ። ሊከሱትም በሰንበት ይፈውሰው እንደሆነ ይጠባበቁት ነበር። አሁን እጁ የሰለለውንም ሰው ተነስተ ወደ መካከል ና አለው ጌታ ኢየሱስ እና አሁን እዚህ ጋር አንድ ነገር ማየት ትችላላችሁ። ቅድም የማርቆስን አጻጻፍ ለመናገር ሞክሬያለሁ። ልክ ጌታ ኢየሱስ የሰለለው እጁ የሰለለውን ሰው ተነስተ ወደ መካከልና ሲለው እንደመጣ መገመት አለብን። ምክንያቱም ጌታ ኢየሱስ ክርስቶስ የሚቀጥለውን አረፍተ ነገር የተናገረው ሰውየው ከመጣ በኋላ ነው። ምንድን ነው ያለው? ጌታ በሰንበት መድሮ በጎ ማድረግ ተፈቅዷል ወይስ ክፉ፣ ነፍስ ማዳን ወይስ መግደል ብሎ ጠየቃቸው። መልስ አልመለሱም። ግን ሰውየው በመካከል መጥቶ ቆሟል ጌታ ኢየሱስ ክርስቶስ ና እንዳለው እና እዚህ ጋ እኔ ያስቀመጥኩት አንድ ነገር አለ። ሰውየው ሁለት ነገሮችን ታዟል። ቁጥር ሶስት ላይ እጁ የሰለለውንም ሰው ተነስተው ወደ መካከል ና አለው። በእርግጥ መቷል። ቁጥር ስድስት እና አምስት ና ስድስት ላይ ደግሞ አምስት ና ስድስት ብዬ እዚህ ጋር ጽፌዋለሁ። ሰውየውንም እጅህን ዘርጋ አለው ቁጥር ስድስት ዘረጋትም እጁም ዳነች የሚለውን ነገር ታያላችሁ። አሁን ሰውየው ሁለት ትዕዛዞች ታዟል እና ይሄ ሰውየው የታዘዛቸው ትዕዛዞች በጌታ በኢየሱስ እና ያደረጋቸው ነገሮች በጣም አስደናቂና በጣም ጥሩ የሆነ መልእክትና ትምህርት አላቸው። ተመልከቱ። የመጀመሪያው ትዕዛዝ ማድረግ የሚችለው ነገር ነበረ እና ጌታ ኢየሱስ ክርስቶስ ና ተነስተ ወደ መካከል ብሎ ሲናገረው እግሩ አልሰለለም ነበረ። ተነስቶ ምን ማድረግ ይችል ነበር? ወደ መካከል መምጣት ይችል ነበር። እና እኔ አሁን ይህንን የመጀመሪያ ጌታ ኢየሱስ ክርስቶስ የሚለውን ነገር ሰምቶ መታዘዝ ነው የሚል ትምህርት ነው የምወስድበት ወደ መሀል ና የሚለው እሱ ሊያደርገው የሚችለውን ነገር ስለሆነ ጌታ ኢየሱስ ክርስቶስ በቀላሉ ይህን ትዕዛዝ ሰጥቷል። በሰው ሁሉ ፊት በጣም አስፈላጊ ነው። ማድረግ የምንችለውን ነገር እንድናደርግ ጌታ ሲናገረን እኛም ማድረግ እንዲ እንዲ እንደሚገባን የሚያሳይ ነገር ነው በእርግጥ ይሄ ሰውዬ ያለው በዛ ውጥረት በሰፈረበት ሁኔታ ነው። አሁን እዚህ ጋር የሚናገረው አምላክ እና ባለስልጣን ነው። እና ይሄ ሰውዬ ጌታ ኢየሱስ ክርስቶስ በአካባቢው የሰራውንም ስራ የሰማ ይመስለኛል። እና ስለዚህ ጌታ ኢየሱስ ክርስቶስ ያለውን ነገር ማድረግ የሚችለውን ነገር ለማድረግ ነው የተነሳው። መካከል መቶ ቆመ እና ማድረግ የሚችለውን ነገር ሲያደርግ የእምነት እርምጃ ነው ያደረገው። በተቃዋሚዎች መካከል ነው፣ በውጥረቱ መካከል ነው። ና ወደ መካከል ብሎ ሲለው በቀጥታ ተነስቶ ነው የመጣው እና እንደዚህ አይነት ነገሮች በህይወታችን መሰረታዊ ነገሮች ናቸው። ጌታ ኢየሱስ ክርስቶስ በውጥረት መካከል እኛን እሱን እንድንከተለው ይጠራናል። ማድረግ የምንችለው ነገር ነው። ጌታ ኢየሱስ ክርስቶስ በውጥረት መካከል ቃሉን እንድናነብ ያዘናል። ማድረግ የምንችለው ነገር ነው። ጌታ ኢየሱስ ክርስቶስ በህይወታችን በውጥረት መካከል እንድንጸልይ ይጋብዘናል። ማድረግ የምንችለው ነገር ነው አይመስላችሁም? ማድረግ የምንችላቸው ብዙ ነገሮች አሉ። ማድረግ የምንችላቸውን ነገሮች አለማድረግ አለመታዘዝ ነው፣ ጌታን አለማክበር ነው። የመከረንንና የጠራንን ትኩረትና ዋጋ ለሱ አለመስጠት ማለት ነው። አሁን ይሄ ሰውዬ ግን ተመልከቱ ጌታ ኢየሱስ ክርስቶስ ያለውን ነገር ማድረግ የሚችለውን ነገር አድርጓል። በእርግጥ አስፈሪ ነው ሁኔታው አሁን ውጥረቱን ስትመለከቱት አስፈሪ ነው። ፈሪሳውያን አሉ፣ ሰዱቃውያን አሉ፣ ፀሐፍት አሉ፣ እዛ ዙሪያውን በሙሉ ተቃዋሚዎች አሉ፣ ሌሎችም አሉ፣ ዝም ብለው በውስጣቸው እየተቃወሙ ዝም ብለው ሁኔታውን የሚመለከቱ ግን የፈለገው ነገር ይምጣ ወደ መካከልና ስላለኝ እኔ ምን አደርጋለሁ ተነስቼ እንዳዘዘኝ አደርጋለሁ ብሎ ያደረገ ሰው ነው። ልክ እንደዚህ እንድንሆን ጌታ ኢየሱስ ክርስቶስ ይፈልጋል። በመስሪያ ቤታችን፣ በትምህርት ቤታችን፣ በሰፈራችን ጌታ ኢየሱስ ክርስቶስ ማድረግ የምንችለውን ነገር እንድናደርግ ያዘናል። ማድረግ የምንችለውን ነገር ማድረግ በጣም አስደናቂና ዘላለማዊ መሰረታዊ ነገር ነው። እና ወደሚቀጥለው እርምጃና ወደሚቀጥለው ትዕዛዝ የሚያሻግረን ነው። ይሄ ሰውዬ ያን ጊዜ አይ እኔ ወደ መካከልና ብለህኛል፣ ግን አልመጣም እዚሁ ነው ምቆመው ብሎ ቢቆም ታዟን አልታዘዘም። እና መታዘዙ አስፈላጊ ነበር። ያንን ባይታዘዝ ኖሮ ወደሚቀጥለው እጅህን ዘርጋ ወደሚለው ትዕዛዝ መሸጋገር አይችልም ነበር እና በጌታ አገልግሎትና በጌታ ሕይወት ውስጥ ሁልጊዜ ቅደም ተከተሎች አሉ ጌታ የመጀመሪያ ነገር የሚያዘን ነገር አለ። በእኔ ላይ ታመኑ፣ ህይወታችሁን ለእኔ ስጡ፣ ኃጢአታችሁን ተናዘዙ፣ በእኔ ላይ ልባችሁንና ሀሳባችሁን አሳርፉ። እኔ በቀራኒው መስቀል ላይ እየተሰቀልኩት ለእናንተ ነው ላድናችሁ ብሎ ሲለን ማድረግ የምንችለው ነገር ነው። እሺ ጌታ ኃጢአቴን ይቅርበል፣ በአንተ ላይ ታመናለሁ ብለን እርምጃ ስንወስድ ወደሚቀጥለው ወደሚቀጥለው ወደሚቀጥለው ነገር ያሸጋግረናል ማለት ነው። እግዚአብሔር ይመስገን። በመካከል ከቆመ በኋላ ጌታ ኢየሱስ ክርስቶስ ጥያቄ ጠይቋል። እንደምታዩት ውጥረቱ በጣም እየጋለ ነው። አሁን ተነስተ ወደ መካከል ና ብሎት፣ ወደ መካከል መጣ። ይሄ በመሃል መናገር ያለብኝ ነገር ነው እና ጌታ ኢየሱስ ክርስቶስ ጠየቃቸው። አሁን በምኩራብ ውስጥ በተሰበሰቡበት ጊዜ ሁሉ ይሄ የሰንበት ጥያቄ ይነሳል ሁልጊዜ። እና ጌታ ኢየሱስ ክርስቶስን ለመግደል በጣም ትልቅ ኢሹ ነው ብለው ፈሪሳውያን ያነሱበትም ጉዳይ ይሄ ሰንበት ላይ እነሱ ያላቸው የተሳሳተ አመለካከት፣ ጌታ ኢየሱስ ያለው ትክክለኛ አመለካከት ጉዳይ ላይ ነው። ስለዚህ ጌታ ኢየሱስ ክርስቶስ ጥያቄ ጠየቀ። ውጥረቱን ከፍተኛ ደረጃ ላይ አድርሶታል። በሰንበት በጎ ማድረግ ወይስ ክፉ ነፍስ ማዳን ወይስ መግደል ተፈቅዷል ብለው ጠየቃቸው። በእርግጥ አፍረዋል። ተሸማቀዋል። መልስ መስጠት አልቻሉም። ሰውየው በመካከል እንደቆመ ነው። መልስ መስጠት ባለመቻላቸው ደግሞም አይችሉም። ግን ደግሞ በልባቸው ውስጥ ያለውን ነገር አንብቦ ጌታ ኢየሱስ ክርስቶስ ተቆጥቷል። ተመልከቱ ቁጥር አምስት ላይ ስለ ልባቸውም ድንዛዜ ለምንድን ነው ሰንበት ሰንበት ሰንበት ተሻረ? አሁን ሰው የዳነ ሰንበት ተሻረ የሚል ነገር ላይ የመጡት መልሱን ታገኛላችሁ። ስለ ልባቸው ድንዛዜ ነው ይላል ጌታ ኢየሱስ ክርስቶስ። የልባቸው ድንዛዜ መንፈሳዊ ነገር መገንዘብ አለመቻላቸው። ይሄ ሰውዬ እጁ ነው የሰለለው፣ እነሱ ግን ምናቸው ነው የሰለለው? ልባቸው ነው የሰለለው፣ አመለካከታቸውን የሰለለው፣ ውስጣቸው፣ መንፈሳዊ ህይወታቸው ሙሉ ለሙሉ ጥቅመ ቢስ ሆኗል። ድንዛዜ ላይ ነው ያሉት እና የእግዚአብሔር ዓላማ የእግዚአብሔር እቅድ ፈጽሞ ከሀሳባቸው እና ከአይምሯቸው ውስጥ ወጥቷል። የሚፈልጉት ነገር ባህላቸውን ብቻ ማድረግ ስለሆነ ስለዚህ ጌታ ኢየሱስ ክርስቶስ አዘነ በዛ ጉዳይ እና ዙሪያቸውን ተመለከተ እና በቁጣ አያቸው። ቅድም ጠቀስ አድርጋለው። ጌታ ኢየሱስ ክርስቶስ የተቆጣበት ቁጣ የጽድቅ ቁጣ ነው ኃጢአት ላይ ፍርድ የሚያመጣ አይነት ቁጣ ነው። በእርግጥ በዛ ሰዓት በኃጢአታቸው ላይ እርምጃ ሲወስድ አትመለከቱም። እነሱ ግን ኃጢአታቸውን እያበዙ እያበዙ ነው የሄዱት እና ወደ ሁለተኛው ትእዛዝ መጣ። ቅድም እንዳልኳችሁ የሰውየው ድርጊት በጣም መልካም እና ብዙ መንፈሳዊ ትምህርቶችን የሚያሳይ ነው። የመጀመሪያው ትእዛዝ ላይ የሚችለውን ነው የታዘዘው፣ የሚችለውን ነገር አድርጓል። እና እኛም የምንችለውን ማድረግ ይገባናል ብዬ ማገናዘቢያ ሰጥቻለሁ። ሁለተኛው ትዕዛዝ ግን የማይችለው ነገር ነው የታዘዘው። ተመልከቱ፣ ጌታ ኢየሱስ ክርስቶስ ምን አለ? ዙሪያውን ተመለከተ በቁጣያቸው፣ እና ቁጥር አምስት ላይ እጅህን ዘርጋ አለው። አሁን መካከል ነው የቆመው። ጌታ ኢየሱስ መካከል አለ። ይህንን የሰለለውን እጅ ዘርጋ ብሎ ተናገረው። ይህ የሰለለው እጅ ተንቀሳቅሶ አቅም ተዘርግቶ አቅም እጥፍ ዝርግት ብሎ አያቅም። ለዘመናት እንደዛ የሆነ ነው እና ይሄ የማይችለው ነገር ነው። ተመልከቱ አሁን ቅድም የሚችለውን ነገር ታዟል። አሁን ደግሞ የማይችለውን ነገር ነው አድርግም የሚለው ጌታ ኢየሱስ። እና የማይችለውን ነገር እንዲያደርግ በታዘዘበትም ጊዜ ይሄ ሰውዬ ታዟል። በእምነት እጅን ዘርጋ ብሎ ሲለው ያ ተዘርግቶ የማያቀውን እጁን በልብ ውስጥ መዘርጋት እንደሚችል አምነው መዘርጋት ነው የጀመረው እና በቀጥታ ተዘርግቶለታል። እግዚአብሔር ይመስገን። ይሄ ነው እንግዲህ አሁን እዚህ ጋር የምናየው ተአምር። ማድረግ የማንችለውን ነገር ጌታ ኢየሱስ ክርስቶስ እንድናደርግ ያዘናል። በጌታ ላይ ማመን መታመን በተፈጥሯችን ማድረግ የማንችለው ነገር ነው። ምክንያቱም ተፈጥሯችን ምን ይወዳል መሰላችሁ? ኃጢአትን፣ ኃጢአተኝነትን፣ በኃጢአተኝነት መመላለስን። የብዙ ሰዎች ችግር የማያውቁት ነገር ይሄ ነው። እምነት በእግዚአብሔር እርዳታ የሚሆን ነገር ነው። ጌታ ኢየሱስ ክርስቶስ ሲያዘን፣ ወዲያውኑ ሲያዘን፣ ሲናገረን የሱ ትእዛዝና ንግግር በውስጣችን ምን ያስቀምጣል መሰላችሁ የእምነት ኃይልን ያስቀምጣል በመንፈስ ቅዱስ ያን ጊዜ የእምነት ኃይል በውስጣችን ሲቀመጥ የማንችለውን ነገር በመለኮታዊ ኃይል በመንፈስ ቅዱስ ኃይል እንድናደርግ እግዚአብሔር ውስጣችን ችሎታን ያስቀምጣል በዚህ ሰውዬ ውስጥ የሆነው ነገር ይሄ ነው ተአምር የሚባለውም ይሄ ነው ተአምር መጽሐፍ ቅዱስ ላይ ተአምራትን ስትመለከቱ ተአምራቶች በሙሉ ሰው የማይችላቸው ነገሮች እንዲቻሉና እንዲደረጉ ማድረግ ነው። ለምሳሌ ከተወለደ ጀምሮ እውር የነበረውን ሰውዬ ጌታ ኢየሱስ በአፈር ላይ በአቧራ ላይ እንትፋለና በአይኑ ላይ ጭቃውን ቀብቶበት ሂድና ታጥበህ ና አለው። ጭቃ አይፈውስም፣ ምራቅም አይፈውስም እና ሰውየው ታዘዘ፣ ሄዶ ታጠበ፣ ወዲያው እያየ መጣ እና ሽባውንም እንደዚሁ ነው ተነሳና አልጋህን ተሸክመ ተመላለስ ነው ያለው። አድርጎ ታያቅም። ችሎታ የለውም። ኃይል የለውም። ለዘመናት በአልጋ ላይ እየታሰረ ሰው ግን ቃሉ የመጣው ከማን ነው? ከጌታ ከኢየሱስ ነው። ከጌታ ከኢየሱስ ክርስቶስ የወጣውን ቃል ሰዎች ቢያምኑ፣ ሰዎች በጌታ በኢየሱስ ክርስቶስ ቃል አማካኝነት እርምጃ ቢወስዱ በሕይወታቸው ጌታ ኢየሱስ ክርስቶስ በቃሉ ውስጥ በህይወታቸው የሚሰራ መለኮታዊ ኃይልንና መለኮታዊ ስጦታን፣ መለኮታዊ ፈውስን፣ መለኮታዊ አስደናቂ ነገርን በውስጣቸው ያደርጋል። ስለዚህ ይሄ ሰውዬ እጅ መዘርጋት ችግሩ ነው፣ የማይችለው ነገር ነው። ግን አሁን ታዘዘ። ሁለት ነገሮች ነው የታዘዘው ነው እያልኳቸው ያለው ማድረግ የሚችለውን ነገር ታዟል፣ ማድረግ የማይችለውን ነገር ታዟል። ማድረግ የማይችለውን አድርጓል፣ ግን በእምነት ነው ያደረገው። ማድረግ የማይችለውን ነገር አድርጓል፣ ግን በጌታ እርዳታ ነው ያደረገው። ማድረግ የማይችለውን ነገር አድርጓል፣ በጌታ ተአምር ነው ኃይለኛ መንፈሳዊ ዘላለማዊ መለኮታዊ ችሎታ አማካኝነት ነው ይህንን ማድረግ የቻለው። ይሄ ለኃጢአተኞች ሰዎች ትልቅና መሰረታዊ ትምህርት አለው። እኛ ኃጢአታችንን ከውስጣችን ማስወገድ አንችልም። የኃጢአት ምኞት፣ የኃጢአት ስሜት፣ የኃጢአት ፍላጎት አይምሯችንን በሙሉ ይዞ ደካማ የሚያደርገንን ይሄ ልክ እንደሰለለው እጅ ስራ እንዳንሰራ እንኳን የሚያደርገንን ጊዜያችንን በሙሉ ሁለትና ሶስት ቀን የኃጢአት ሀሳብ የብዙ ሰዎች ችግር ነው። ይሄ ኃጢአት ሀሳብ አይምሯቸው ይመጣና ሁለት ቀን ሶስት ቀን አራት ቀን ሳምንት አስራ አምስት ቀን ስራቸውን እንደሚገባ እንዳይሰሩ ፓራላይዝ ያደርጋቸዋል። እንደዚህ አይነቱን ነገር ከውስጣችን እንዲወገድ እኛም ማናስወግደው ነገር ነው። እንዲርቅልን እንፈልጋለን ግን አቅም የለንም። ከውስጣችን እንዲነቀል እንፈልጋለን ግን ችሎታ የለንም። ግን ጌታ ያስችለናል። ኃጢአታችንን ብንናዘዝ በጌታ ላይ ራሳችንን ብንጥል፣ ጌታ እርዳኝ ብለን ብንጮህ፣ እንደ ቃልህ ህይወቴን ላንተ ሰጣለሁ ህይወቴን ተረከብ ብንል ጌታ ኢየሱስ ክርስቶስ ምንም ጥርጥር የለውም የአስደናቂ ችሎታ ውስጥ አስገብቶን ኃጢአት ከላያችን ላይ ተንከባሎ ድካም ከላያችን ላይ ተንከባሎ ልዩ ልዩ መንፈሳዊ እንቆቅልሾችና ችግሮች ከውስጣችን ተነቅለው የጌታ ኢየሱስ ክርስቶስ አምላኪዎችና ተከታዮች በህይወት ዓላማና በህይወት እውነተኛ ትርጉም መሰረት እሱን የምናከብር ሰዎች ትልቅ ሰዎች ያደርገናል ማለት ነው። እነዚህ ሁለት ነገሮችን እዚ ጋ መመልከት እንችላለን። ግን በመጨረሻ ላይ የተአምሩ ትምህርት የሚል ነጥብ አለኝ። ወደ ተአምሩ ትምህርት እመጣለሁ። ጠቃቅሻችኋለሁ። እና መጀመሪያ መናገር የምፈልግበት ነገር የሰው ልጅ ከጥልቅ መንፈሳዊ ፍላጎት ጋር የሚኖር መሆኑን ያሳየናል። የዚህ ሰውዬ ተፈጥሮ ከሽባነቱ ከሰለለ እጅ ጋር መኖሩ እስከ ተፈወሰ ድረስ የሚያሳየን የሰው ልጅ ከጥልቅ መንፈሳዊ ፍላጎት ጋራ ነው የሚኖረው። ጥልቅ መንፈሳዊ ፍላጎቱን ውስጡ አለ። በእርግጥ ብዙ ሰዎች እንደሚገባ ላይመለከቱት ወይም ላይረዱት ይችላሉ፣ ግን ጥልቅ የሆነ መንፈሳዊ ፍላጎት ውስጣችን አለ። ያንን ጥልቅ የሆነ መንፈሳዊ ፍላጎት ራሳችን ልናረካው አንችልም። እግዚአብሔር በኃይሉና በስልጣኑ ሊያረካለን ይገባል። ለዚህ ነው ክርስትና በጣም አስፈላጊ እምነት የሆነው። በሁለተኛ ነጥብ ደረጃ የምናገረው ለሰው ልጅ ጥልቅ ፍላጎት መልስ ከየት ነው የሚመጣው? ከየት ነው ከዓለም ሊገኝ ይችላል ወይ? ከሰዎች፣ ከሃይማኖት፣ ከእራስ፣ ከፍልስፍናዎች፣ ከልዩ ልዩ ፍልስፍናዎች ለዚህ ጥልቅ መንፈሳዊ ፍላጎት መልስና እርዳታ ሊመጣ ይችላል ወይ? የዓለምን ታሪክ በሙሉ ስናገላብጥና ስናይ ለሰው ልጅ ጥልቅ መንፈሳዊ ፍላጎት መልስ ከዓለም፣ ከሰዎች፣ ከሃይማኖት ከሃይማኖት፣ አሁን እኛ ሃይማኖት ውስጥ አይደለም ያለ ነው። ልዩ ልዩ ሃይማኖቶች አሉ፣ እውነት ነው። የእኛም አንድ ሃይማኖት ሆኖ የተቆጠረው፣ ግን ሃይማኖት ራሱ መልስ አይደለም። ሃይማኖት መልስ ሊሆንም አይችልም። ለዚህ ነው ፈሪሳውያኑ በሙሉ እንደዚህ አይነት ምስቅልቅል ውስጥ የገቡት። መልስ የሚሆነው ጌታ ኢየሱስ ክርስቶስ ብቻ ነው። እሱ ነው መፍትሄ ለመሆን የመጣው ለሰው ልጅ ጥልቅ መንፈሳዊ ፍላጎት። ምኩራብ ውስጥ ሲመላለስ ነበር ሰውየው፣ አንድም ቀን መፍትሄ አግኝቶ አያውቅም። ፈሪሳውያን ያዩት ነበር። የሃይማኖት አለቆች የሃይማኖት ዶክተሮች ነበሩ እዛ። ለሰው ጥልቅ መፍትሄ ጥያቄ መፍትሄ መሆን አይችሉም። እና ሶስተኛ ነጥብ እዚህ ጋር ያስቀመጥኩት ጌታ ግን መፍትሄ አለው። እሱ ብቻ ነው መፍትሄ። ጌታ ኢየሱስ ክርስቶስ ብቻ ነው መፍትሄ። እሱ መፍትሄ ለመስጠት ለእኛ ጥልቅ ፍላጎታችንን እያየ ይጠራናል። ነይ ወደ እኔ ና ወደ እኔ፣ ኑ ወደ እኔ ይላል። ኑ በመካከል ቁሙ። ሰዎች የሰደቧችሁ፣ የነቀፏችሁ፣ ያገለሏችሁ፣ የናቋችሁ እያዩ እጃችሁን ዘርጉ፣ እላችኋለሁ እኔ ጋ ኑ ብሎ ጌታ ኢየሱስ ክርስቶስ ወደሱ እሱ እንድንመጣ ጥሪ ያደርግልናል። በእርግጥ እዚህ ጋ ማጠቃለያ ስለሆነ ማድረግ የምንችለውን ያዘናል። ኑ ወደ እኔ ሲለን ወደሱ መምጣት እንደምንችል አውቆ ነው። ማድረግ የምንችለውን ነገር ማንበብ እንችላለን፣ መጸለይ እንችላለን፣ ወደሱ መምጣት እንችላለን፣ እሁድ መሰብሰብ እንችላለን። የምንችለውን ነገሮች ያዘናል ጌታ። የሚያዘንን ነገሮች ማድረግ አለብን። ይሄ የመጀመሪያው እርምጃ ነው በመንፈሳዊ ሕይወት። ከዛ ማድረግ የማንችለውን ደግሞ እሱ በሚያስችለን ኃይልና ጸጋ በተአምር እንድናደርግ ያዘናል። ያን ጊዜ ስንታዘዝ በሕይወታችን ልክ ደም ስር ውስጥ ነርቭ ውስጥ የእግዚአብሔር ኃይል ገብቶ ወዲያውኑ በቅጽበት እንዲንቀሳቀስ እንዳደረገው በእኛም ውስጥ አዲስ ሕይወት፣ ሰላም፣ እረፍትና ደስታ በውስጣችን ይፈልቃል፣ ይመላለሳል። እግዚአብሔር ይመስገን። ስለዚህ ችግራችንን በተመለከተ ትክክለኛ መልስ ያለው ጌታ ኢየሱስ ነው። ወደ ጌታ ወደ ኢየሱስ ክርስቶስ እንምጣ። እኔ ስለ ጭንቀት አንዳንድ ጊዜ በምሰብክበት በማስተምርበት ጊዜ ጭንቀት የሚባለው ነገር በግሪክ ቃል ምን አይነት ነገር ነው ተብሎ ይታወቃል መሰላችሁ? አሁን ቃሉን ራሱ በግሪክ ብትመለከቱት አንድ ነገር እዚህ ጋር ቁጭ ብሎ በተለያየ አቅጣጫ ሲሳብና ሲወጠር የሚሆነውን ነገር ነው የሚያሳየው። ጭንቀት ማለት ይሄ ነው። አሁን እኔ እዚ ጋር ነው ያለሁት። አንድ ሰው ነኝ አይደለም አንድ ነገር አንድ ጥያቄ ባይምሮ የኖሮ ያን ጥያቄ ለመመለስ ፊት ለፊት እሄዳለሁ፣ ጥያቄውን መልስ እፈልግበታለሁ። ግን ጥያቄው ሁለት ቢሆን ሶስት ቢሆን አራት ቢሆን በተለያየ አቅጣጫ ቢሆን፣ ጥያቄው የመጣው በተለያየ አቅጣጫ የሚወጠር ከሆነ እንደዛ አይነት ሁኔታ ነው ጭንቀት የሚባለው የሚያሳየው እና ሰዎች አሁን እዚህ የምናውቃቸው ሰዎች አሉ እዚህ አሜሪካ ውስጥ እና አንዳንድ ሰዎች ኢትዮጵያ ውስጥ ያሉ ቤተሰቦቻቸው፣ እህቶቻቸው፣ ወንድሞቻቸው በጣም አስጨናቂ የሆነ የሜንታል ብሬክ ዳውን ውስጥ የገቡ እንዳሉ ሲነግሪ ነው። ይሄንን ነገር ነግራቸው የነበረው እና ሰው በተለያየ አቅጣጫ ሲወጠር ይጨነቅና ነገሩን ይሄ በተለያየ አቅጣጫ መወጠሩን ማሻሻል ማሻሻልና መመለስ ስለማይችል ሰደንሊ ሜንታል ብሬክዳውን ውስጥ ይገባል እና እንደዚህ አይነት ሁኔታ ውስጥ ያስገባናል፣ ችግራችን፣ ጭንቀታችን እና ይህንን ሰው ማሻሻል አይችልም። በራሱ በራሱ ሀይል የለውም። ስለዚህ ጌታ ኢየሱስ ክርስቶስ ምንድን ነው የሚለው? እናንተ የሚያስጨንቃችሁን ነገር ልታንከባልሉት ያልቻላችሁትን ነገር ወደ እኔ አምጡትና በእኔ ላይ ጣሉት ብሎ ጥያቄ ያቀርባል። አዎ እኛ በሱ ላይ መጣል ሲገባን ውስጣችን አስቀምጠኑ ነው። ይሄ በተለያየ አቅጣጫ እየተጎተትን የምንንተከተት ከሆነ በውስጣችን ምንም ጥርጥር የለውም ሜንታል ብሬክዳውን ውስጥ መግባታችን። ስለዚህ መፍትሄው ምንድን ነው? የማንችለውን ነገር እኛ በውስጣችን ችግር የሆነብን ይሄ ይህን ማስወገድ አቅቶኛል፣ ደክሞኛል፣ አቅቶኛል፣ ይሄ ነገር ከውስጤ የማስወገድበት ኃይል የለኝም። ዓለምም ሰዎችም፣ አባትም፣ እናትም፣ ጓደኛም፣ ዘመድም በዚህ ጉዳይ ላይ መፍትሄ ሊሰጥ አይችልም የምንለውን ነገር ወደ ማን ብናመጣው ነው የሚሻለው? ወደ ጌታ ኢየሱስ ክርስቶስ። በጣም ከባድ አይደለም። ጌታ ጋር ቀርበን፣ ጌታ ሆይ ይሄ ሁሉ ችግሬ ይሄ ጥያቄ ነው፣ ይሄ ያደክመኛል፣ ይሄ የእኔ መንፈሳዊ ፕሮብሌም ነው ናና ከላይ ላይ ውሰድልኝ። አምጡና ስጡኝ ብለሃል እና ይሄውልህ ብለን መስጠት ይገባናል። እኔ ታዲያ ለሰዎች የነገርኳቸው፣ አንዳንድ ሰዎች በጣም እስማርቶች ናቸው። ለጌታ ችግራቸውን በግራ እጃቸው ይሰጡና በቀኝ እጃቸው መልሰው ወስደው ነገም ሲጨነቁ ታያቸዋላችሁ። በቀኝ እጃቸው የሰጡና በግራ እጃቸው መልሰው በመውሰድ አሁንም ጭንቀት በጭንቀት ውስጥ ሲሆኑ ታያቸዋላችሁ። ለጌታ እንስጠው በጌታ ቃል መሰረት ታዘን ማድረግ የማንችለውን አንተ አዘኸኛልና ይህው ብለን ራሳችንን አሳልፈን እንስጠው። ያን ጊዜ የጌታ ኃይል በውስጣችን ይመላለሳል። እኛም እንፈወሳለን፣ እንለወጣለን። የጌታ ማዳን በላያችን እንደተገለጠ ሰዎች ያያሉ። የፈለጉትን ያድርጉ ጌታ ኢየሱስን ለማድረግ ለመግደል ተማከሩ ከሄሮድስ ሰዎች ጋር። የፈለጉትን ያድርጉ፣ እኛ ግን ድንን እንቀራለን። እግዚአብሔር በዚህ እውነትና በዚህ ታላቅ ምስክርነት ሕይወታችንን መስርቶ ያቁመን። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ያ የሰለለ ሰው በጣም እድለኛ ሰው ነው፣ የተባረከ ሰው። ሁለት ነገሮችን ታዘዘ። ማድረግ የሚችለውን አደረገ፣ ማድረግ የማይችለውንም ታዘዘ በጌታ ኃይል እና ከጌታ ደግሞ መፍትሄ አገኘ። ማድረግ የማንችለውንም የምንችለውንም ጌታ ሲያዘን ለመታዘዝ ብንነሳ በጣም አስደናቂ መንፈሳዊ በረከት ውስጥ እንገባለን። እግዚአብሔር ይርዳን።